በኦሮሚያ ክልል የተለያዩ ከተሞችና ወረዳዎች ውስጥ ግድያ ይቁም የሚል ጥያቄዎችን ያነገቡ ነዋሪዎች ሰላማዊ ሰልፍ እያካሄዱ መሆኑን ነዋሪዎች ገልጸዋል። በሌላ በኩል በኦሮሚያና በሶማሌ ክልል ድንበር በሚወሰኑባቸው አካባቢዎች በሶማሌ ክልል ልዩ ፖሊስ ግድያው እንደቀጠለ ነዋሪዎችና የዞን አስተዳዳሪዎች ገልጸዋል። ጽዮን ግርማ ዝርዝር አላት። በምስራቅ ጉጂ ዞን በመልካ ከተማ ጎሮ ዳሎ ወረዳ ነዋሪዎችና የወረዳው ምክትል አስተዳዳሪ በሶማሌ ክልል ልዩ ፖሊስ በተተኮሰ ጥይት የሰው ሕይወት መጥፋቱን ገልጸዋል። ነዋሪዎቹ ሁለት ሰው ሞቷል ይላሉ። የከተማው ምክትል አስተዳዳሪ አቶ ይልማ መንገሻ ደግሞ የሞተው አንድ ሰው ነው ብለዋል። በሌላ በኩል የምዕራብ ሐረርጌ በቆለልቲ ከተማ ነዋሪዎችና የወረዳው አስተዳዳሪ በሶማሌ ልዩ ኃይል ተኩስ ከተከፈተብን አራት ቀናት ተቆጥረዋል። በዚህም ሁለት ነዋሪና ሁለት የኦሮሚያ ክልል ፖሊስ ቆስለዋል ሲሉ ለአሜሪካ ድምጽ ተናግረዋል። ይህንንም ለክልሉ መንግሥት ማሳወቃቸውንና የሚመለከተው አካል መፍትሄ ስጠን ሲሉ ጠይቀዋል። በሌላ በኩል ደግሞ በተለያዩ የኦሮሚያ ክልል ከተሞች ላይ የተቃውሞ ሰልፎች እየተካሄዱ ነው። በዛሬ ሁለት የተቃውሞ ሰልፎች ከተካሄዱባቸው ከተሞች አንዱ ዱከም ከተማ ሲሆን በዚህ ሰልፍ ላይ እንደተገኘ የገለጸልን የዱከም ከተማ ነዋሪ የሰልፍ ሁኔታ ምን ይመስል እንደነበር ነግሮናል። ዛሬ ዱከም ላይ ሲካሄድ የነበረው የኢስተርን ኢንዱስትሪያል ዞን ሰራተኞች ናቸው። እነዚህ ሰራተኞች በአብዛኞቹ ወጣቶች ናቸው። በራሳቸው የሆኑ ሰራተኞች ማህበር አለን። በእነሱ በኩል ነው ሰልፎ የተዘጋጀው። ሰልፉ ሊካሄድ የቻለው የኦሮሚያ ውስጥ እነዚህ የጅምላ ጭፍጨፋ ሊካሄድ በነበረውና በሶማሌ ክልል ሕዝባችን የተፈናቀለውን ለመቃወም ነው። አንደኛው ነገር ሰራተኞቹ ቢያንስ ከአምስት ሺ ከስድስት ሺ ይሆናሉ። ከታች እስከ ላይ የሐዘን ልብስ በመልበስ ነው ልናደርግ የቻለው። እንዲሁም ደግሞ የተፈናቀሉት ዜጎቻችን ድጋፍ በማድረግ ነው ያለንን ያህል እያዋጣን ፓንትር ሰርፍናል። ይህንንም ደግሞ ፋብሪካው ተነስተን ዱከም መሀል ከተማ አቋርጠን ሰልፍ አድርገናል። ዱከም ከተማ ያለው ማህበረሰብ እኛ ላይ ተቀላቅሎ እንደዚሁ ስሜቱን ገልጿል ከኛ ጋር። ከዚህ ቀጥለን ደግሞ ይሄድ ነው ለእነዚህ ተፈናቃዮች በዱከም ከተማ ለአንድ ሺህ አባወራዎች የሚሆን ቦታ እየተሰራላቸው ነበረ። እዛው ዱከም ከተማ በአጠቃላይ አስር ሺህ ሰው ይሆናሉ የሚል ገመታ እንደዚያ አካባቢ ቦታ እየተሰራላቸው ነው። ሁላችንም እዛ ቦታ ተሰባስበን ያለንን ስሜት ከንቲባው ከዱከም ከንቲባው ጋር በመነጋገር ብዙ እነሱም ብዙ ነገር ብሎናል። እኛም ያለንን ስሜት እና እንደዚሁም አንድነታችን በሰፊው ገልጸን ነው እንግዲህ በአቋማችን የተለያየ ነው ይህ ወጣት እንደሚለው መንግስት ወጣቱን በአንክሮ ሊያዳምጠው ይገባል። ነው አሁን ሰልፉን ስናካሄድ የነበረው ብዙ ብሄር ብሄረሰቦች አሉ፣ እዚህ ፋብሪካዎች የሚሰሩ ሁላችንም በአንድ አፍ ሆነን ነው፣ በአንድ አፍ በአንድ አላማ ሆነን ነው በሁሉም ቋንቋ ስንገልጽ የነበረው እና ሀገር የወጣት ነች ማለት እችላለሁ። ማንኛውም መሪ ወጣትን ካልመራ፣ ወጣትን ካላስተዳደረ ምንም ህዝብን መራ ያለሁ ማለት አይቻለም። ሁላችንም ወጣቶች ደግሞ በዚህች ሀገር ላይ ማንኛውንም ማጥፋትም መስራትም ወይ ደግሞ አገሪቱን አገሪቷን ለማዳን የምንችለውና እኛና እኛ ብቻ ነን እያስባለሁ። ስለዚህ እኛ ወጣቶች ኢትዮጵያ ውስጥ ያለነው ሁላችንም ይህን ስርዓት ወደ አግባቡ መቀየር የምንችለውን ያህል መስራት አለብን ማለት እፈልጋለሁ። ሁላችንም አገር አንድ በመሆን ወደ ነበረችበት ወደ ሰላም እንድንቀይራት ሜትን አስተላልፋለሁ። በሌላ በኩል በነቀምት አካባቢ በምትገኝ አንገር ጉቴ በተባለች ከተማም እንደዚሁ የተቃውሞ ሰልፍ መካሄዱንና ከተቃውሞ በመፈክር ከተነሱት ነገሮች ዋነኛው ግድያ ይቁም የሚል እንደሆነ አንድ ነዋሪ ለአሜሪካ ድምጽ ተናግረዋል። ምኖረው ግዳ እያለ ወረዳ ነው አንገር ጉቴ ከተማ ማለት ነው። የመሰናዶ ትምህርት ቤት፣ የሁለተኛ ደረጃ ትምህርት ቤት እና የአንደኛ ደረጃ ትምህርት ቤት እንዲሁም ደግሞ የከተማው ቄሮ፣ የከተማው ነዋሪ እንዳለ ሕዝቡ ተሰብስቦ በአንድነት የተቃውሞ ሰልፍ ወጥቶ ነበር። ተቃውሞውም ደግሞ ያተኮረው ለየሶማሌ ልዩ ኃይል ፖሊስ እንዲሁም የአጋዚ ጦር ሰራዊት እና የኢትዮጵያ መከላከያ ሰራዊት ኦሮሞ ህዝብ ላይ ጭፍጨፋ እያካሄደ ነው። ስለዚህ እኛ ይሄን እንቃወማለን ብለን ነው ሰልፉን የወጣ ነው ማለት ነው። በአጠቃላይ በኦሮሚያ ክልል በተለያዩ ከተሞች ሰሞኑን እየተካሄዱ ያሉት የተቃውሞ ሰልፎች ላይ ሰልፈኞቹ የሚያነሷቸው ጥያቄዎች ግድያ ይቁም የሚሉ መልእክቶችን የያዙ መሆናቸውን ነግረውናል። በኦሮሚያ ክልልና በሶማሌ ክልል ድንበር አዋሳኝ ቦታዎች ላይ ግጭቶችና ግድያዎች መከሰት ከጀመሩ ቆየት ብለዋል። ሁለቱም ክልሎች በግድያዎቹ እየተወነጃጀሉ ሲሆን በጉዳዩ ላይ አፋጣኝ እርምጃ ሳይወሰድና ሁኔታዎች ወደ ነበሩበት ሳይመለሱ ግድያዎችና ሞቶች እንደቀጠሉ ነዋሪዎቹ ይናገራሉ። በዚህ ሳምንት የኦሮሚያንና የሶማሌ ክልል ባለስልጣናትም በጉዳዩ ላይ ምላሽ እንዲሰጡን ነዋሪዎቹ ከሚያነሷቸው ጥያቄዎች መካከል የሰው ህይወት መጥፋት መቼ ነው የሚቆመው? የሚሉትን ጥያቄዎችን በተመለከተ ምላሽ እንዲሰጡን ስልኮቻቸው ላይ ተደጋጋሚ ሙከራ ብናደርግም አልተሳካልንም። በሌላ በኩል ገዢው ፓርቲ ኢህአዴግ እያከናወነ ያለውን ግምገማ በተመለከተ ባወጣው መግለጫ በሀገሪቱ የተለያዩ አካባቢዎች እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የድርጅቱ አመራር ያሳየው ድክመት የፈጠራቸው መሆናቸውን በሚገባ ይገነዘባል። ስራ አስፈጻሚ ኮሚቴ ሀገሪቱ በአሁኑ ሰዓት ስለምትገኝበት አስጊ ሁኔታ ድክመቱ ያደረገው አስተዋጽኦ ከፍተኛ ነው ሲል አስፍሯል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።